ሐረር እና ከአዲስ አበባም ወደ ጅግጅጋ የሚወስደው መንገድ ባቢሌ ላይ ተዘግቷል። መንገዱን የዘጉት በግጭቶች ምክንያት ተፈናቅለው የነበሩ የኦሮሚያ ተወላጆች መሆናቸው የተገለጸ ሲሆን ወደዚያ አይነት እንቅስቃሴ የገቡት መንግሥት ትኩረት እንዲሰጣቸው ለመጠየቅ ነው ተብሏል። የምስራቅ ሐረርጌ ዞን አስተዳደር ባለሥልጣናት ለቪኦኤ በሰጡት ቃል ከመከላከያ የምስራቅ እዝ ጋር በመተባበር መፍትሔ ለማግኘት እየጣሩ መሆናቸውን ገልጸዋል። አዲስ ቸኮል ዝርዝሩን ይዟል። ትላንትና ዘጠኝ ሰዓት ገደማ ከጅጅጋ ተነስተው ወደ አዲስ አበባ ለሰርግ ሲጓዙ የነበሩ አቶ አንተነ የተባሉ ተጓዥ የደረሰባቸውን እንዲህ ይገልጻሉ። እኛ ከመምጣታችን በፊት መኪናዎች እያለፉ ነበረ። እንደ ቆጠር ኩትኝ ሰባተኛው መኪና ነው ምናምን ነው የኛ መኪና ማለት ረብ ብለ ስንጠይቀው በቃ እንደ ደረስኩ ነው ድንጋይ የዘጉት አለ። ከዛ በኋላ በቃ ምንም መኪና መሄድ አይችልም። ከዛ የሚመጣ መኪና የለም። ከስንት ሰዓት ተኩል ዘጠኝ ሰዓት ጀምሮ ከመንገዱ እንደተዘጋ ነው እስካሁን ድረስ ማለት ነው። ትላንትና ዘጠኝ ሰዓት ጀምሮ ዝግ ነው መንገዱ። አሁን ምግብና መኝታ እንዴት እያደረጋችሁ ነው ሰው ባለው ኪሽ ውስጥ ባለው አየር ነው እየተንቀሳቀሰ ያለው። ያንን ማድረግ የማይችሉ ደግሞ እዛ መኪናቸው አካባቢ ብርድ ልብስ የያዘን ብርድ ልብሱን ያወጣል። ሰሌን ያዘ ሰሌን እያነቀፈ ምናምን እንደዛ ነው እየጠቀም እስካሁን ድረስ። ወዴት ስትሄዱ ነበር እናንተ? እኛ ወደ አዲስ አበባ ተጓዦች ነበር። እንደ አጋጣሚ ደግሞ ማታ የሚወጣ መኪና ነበር፣ የቤተሰብ መኪና። ለሰርግ ነበር የምንሄደው ወደ አዲስ አበባ። እሑድ ሰርግ አለብን እና ለዛም ሰርግ እንግዲያው መድረስ አንችልም በዚህ ሁኔታ የሚቀጥል ከሆነ እና ደግሞ በጣም ብዙ ተማሪዎችም አሉ፣ ወደ ቤተሰብ ጋር የሚሄዱ ነጋዴዎች አሉ፣ ሕጻናቶች፣ አዛውንቶች አሉ። ስንት ይሆናል መኪና እዛ ላይ ቆሞ። የቁም ጋራ ለመጦር ያዳግታል። በጣም ረጅም ሰልፍ ነው ያለው የመኪናው ሰልፍ። ከሶስት ወር በፊት በባቢሌ አካባቢ በኦሮሞ እና ሶማሌ ብሔሮች መካከል በተፈጠረ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ሆኖም በኦሮሚያ በኩል ያሉ ተፈናቃዮች የአቶ ለማ መገርስ አስተዳደር ችላ ብሎናል ወደ ቀድሞ ቀያችን እንመለስ የሚል ጥያቄ እንዳላቸው ነው የምስራቅ ሐረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለቪኦኤ የተናገሩት ቅሬታቸው እንዲሰማላቸው መንገድ መዝጋት እንዳማራጭ ከወሰዱት ተፈናቃዮች ጋር እየተነጋገር ነው ብለዋል ኮማንደሩ በአብሊ ከስድስት ቀበሌ ላይ ወደ አስር ሺህ ሁለት መቶ ሰባ ባወራ የተፈናቀለው ህዝብ እዛው ባቢሌ ከተማ ውስጥ ይኖር ነበር። እስካሁን ድረስ መፍትሄ መንግስት እንዲሰጠው ብዙን ጊዜ ተመላልሶ ጠይቆ ነበረ። ያ መፍትሄ አልተደረገለትም። ቢስ ብለው መፈናቀል ብቻ ሳይሆን እዛ ያለው ቤት እና ንብረታቸው ሁሉ ወድሟል። ከዚህ የተነሳ መከላከያ ነበር እዚህ እዛም በድንበር ላይ ነበር መከላከያ። ልባት አልሰጠንም፣ ህግም ማስከበር አልቻለም። ከቀያችን ተፈናቅለን ደሞ። እዚህ ውጪን ያለ ነው። ስለዚህ መንግስት ድልባት ይስጠን ከማለት የተነሳ ነው ትላንት ማታ ስፋልት መንገዱን የዘጉት። አሁንም ከሽማግሌዎቹ ጋር ያንን ውይይት ላይ ነን። በአስቸኳይ ወደ ቀያቸው እንዲመለሱ አንደኛ መከላከያ ኃላፊነቱን እንደወሰደው መወጣት አለበት። ይሄ ግዴታ ነው። የህዝብ ተቃውሞ ትክክል ነው። አግባብነት አለው። ስለዚህ አሁን እኛ ወደ ቀያችን መልሱን ነው። ሸራ ውስጥም ሚንቀመጣልን መልሱን ነው። መከላከያ ወደዛ ወደ ድንበሩ ተጋብለው ህዝቡ ወደ ቀይ ወንድመለስ ሽማግሎች ጋር እየተስማማ ነው። ይሄንን ቃል ካገባችሁልን መንገዱን እንከፍታለን ባዮች ናቸው ህዝቦቹ። በምስራቅ ኢትዮጵያ መንገዶችን በመዝጋት መንግስት ለጫና የመፍጠር አካሄድ እየተደጋገመ ነው እያገባ ደድን ባለ ነው። የጥር ወር በአፋር ክልል በሶማሌ ክልል ና አሁን ደግሞ በኦሮሚያ ክልል መንገዶች ተዘግተዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮነ ይከድረ